ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችው የሰኔ 19 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የግንቦት 16ቱን ምርጫ በተመለከተ የሰብአዊ መብቱ ሂዩማን ራይትስ ዎች በኢትዮጵያ ገዢው ፓርቲ ጥቅስ መቶ በመቶ ማሸነፉ አሳሳቢ እንጂ ለመንግስቱ የተሰጠ የትምምን ድምፅ አይደለም ይላል። ከዚያው ከምርጫ ዜና ሳንወጣ መድረክ በደቡብ ክልል ተገደሉብኝ ያላቸው አባሉ የገዢው ፓርቲ አባል ናቸው ሲሉ የሶሮ ወረዳ አስተዳዳሪ የሰጡት መግለጫ አሁንም እያወዛገበ ነው። ዝርዝር ዘገባ ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የእለቱን የዓለም ዜናዎችን እናሰማ። እንደምናመሻችሁ ዜናውን የማሰማው አዲሱ አበበ ነኝ። የሶማሊያው የሽብር ቡድን አልሻባብ ደቡብ ሶማሊያ ውስጥ ሌጎ ከተማ በሚገኝ አንድ የአፍሪካ ሕብረት ጦር መደብ ላይ አደጋ ጥሎ ብዙ ወታደሮችን ሳይገድል እንዳልቀረ ተሰማ። እማኞች እንደገለጡት አደጋ ጣዎቹ በፈንጂ በታጨቀ ተሽከርካሪ ሆነው የብሩንዲ ወታደሮች ወደ ሰፈሩበት ግቢ ሰብረው ከገቡ በኋላ ተኩስ ከፍተዋል። ለብዙ ሰዓታት በዘለቀው ውጊያ የአልሻባብ ተዋጊዎች ሃምሳ የሚሆኑ የብሩንዲ ወታደሮችን መግደላቸውን አንድ የአልሻባብ ቃል አቀባይ ተናግሯል። በሌላ የሶማሊያ ዜና የአልሻባብ ነውጠኛ ተዋጊዎች በደቡብ ሶማሊያ የሚገኝ የአፍሪካ ሕብረት ሰላም ጥበቃ ማዕከል አጥብቀው በቁጥጥር ስር ውለዋል። በሶማሊያ የአፍሪካ ሕብረት ሰላም ጠባቂ ኃይል በአልሻባብ ተዋጊዎች ከሞቃዲሾ 130 ኪሎሜትሮች በስተደቡብ ሌጎ በተባለው አካባቢ ቀደም ሲል እንደጠቀስነው የሚገኘውን የጦር ሰፈር ጥለው እንደገቡ አስታውቀዋል። የአካባቢው የምክር ቤት ተወካይ መሐመድ ኦማር ዴልሃ ጥቃቱ ረዘም ላለ ጊዜ የተካሄደና ደም ያቃባ መሆኑን ይናገራሉ። ነውጠኞቹ መጀመሪያ የጦር ሰፈሩን ፈንጂ በተጫነ ተሽከርካሪ መቱ፣ ከዚያም የጠመንጃ ውጊያ ቀጠለ። ውጊያው ለአንድ አራት ሰዓታት ያህል ተካሄዷል ነው ያሉት። የአልሸባብ ቃል አቀባይ በጥቃቱ አምሳ ወታደሮች ናቸው የተገደሉት ብሏል። ሆኖም የአይነማኞችና ባለስልጣናት በጥቃቱ የተገደሉ ከሰባ በላይ እንደሚሆኑ ለአሜሪካ ድምፅ ራዲዮ ገልጠዋል። በጦር ሰፈሩ የሚገኙ አሚሶም ተዋጊዎች በሙሉ ለማለት ይቻላል ከቡሩንዲ ናቸው። በአሁኑ ሰዓት የጦር ሰፈሩም ሆነ የሊጎ ከተማ በአልሻባብ ቁጥጥር ስር ነው። ጥቃቱ የተካሄደበት የታችኛው ሸበሌ አካባቢ አስተዳዳሪ ከአጥፍቶ ጠፊው ጭምር የአልሻባብ ተዋጊዎችም ተገድለዋል ይላሉ። የአውሮፓ ህብረት መሪዎች ዛሬ ብራስልስ ውስጥ በጠሩት ጉባኤ የገጠማቸውን የህገወጥ ድንበር ተሻጋሪዎች ቀውስ እንዴት በጋራ መፍታት እንደሚችሉ ሌሊት ድረስ ተከራክረዋል። በብዙ ሺዎች የሚቆጠሩ ህገወጥ ድንበር ተሻጋሪዎች ጦርነትና ስራ አጥነት ሽሽት ከሰሜን አፍሪካና መካከለኛው ምስራቅ የሚጎርፉባቸው ኢጣሊያና ግሪክ በአሁኑ ሰዓት ዋነኛዎቹ የችግሩ ሰለባ ናቸው። በየሳምንቱ በቋፍ ያሉና ስደተኞቹን ሊያሰምጡ የሚችሉ ጀልባዎቹ በሁለቱ አገሮች ድንበሮች ላይ ይያዛሉ። የኢጣሊያ እና የግሪክ መንግስታት ታዲያ ለእርዳታ ሲማጠኑ ቆይተዋል። የአውሮፓ ህብረት አባል አገሮች ወደ ኢጣሊያ እና ግሪክ የገቡ 40 ሺህ ህገወጥ ተሻጋሪዎችን በሚቀጥሉት ሁለት ዓመታት ወስዶ ለማሰር ተስማምተዋል። ባለሥልጣናት ሌሎች 20 ሺህ የሚሆኑ ተጨማሪ ለማስፈርም ቃል ገብተዋል። የአውሮፓ የአገር አስተዳደር ሚኒስትሮች ስምምነቱን እስከ ያዝነው ነው ሐምሌ ወር ፍጻሜ ለማጠናቀቅ እቅድ ይዘዋል። በመጨረሻም በኩዌት መዲና በሚገኝ የሺያት እስልምና መስጂድ ላይ ራሱን የእስላማዊ መንግስት ብሎ የሚጠራው ቡድን ባደረሰው ጥቃት አስር ሰዎች መገደላቸው ተዘግቧል። ከአይሲስ ጋር ግንኙነት ያለው በናጅድ ክፍለ ሀገር የሚገኝ ኢማም ሳዲቅ መስጊድ ላይ ለደረሰው ጥቃት በኃላፊነት ወስደዋል። አድማጮች ለሰዓቱ ያለን አጥር ያለ የዓለም ዜና ሆኖ ከምሽቱ ሶስት ሰዓት መደበኛ ፕሮግራማችን ላይ ሰፋ ያለ የዜና ዝርዝር ከዘገባዎች ጋር ይቀርባል። እንድትከታተሉ ከወዲሁ ጋብዛለሁ። ዜናውን ያሰማሁት አዲሱ አበበ ነኝ። ሰላም፣ ደህና ምሹ። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሻው ሄኖክ ስማግዘር ነኝ። ዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዋች ባለፈው ወር በኢትዮጵያ በተካሄደው ብሔራዊ ምርጫ ኢህአዲግ መቶ በመቶ የምክር ቤት መቀመጫዎችን አሸነፈ መባሉን የተቸበትን መግለጫ ረቡዕ ዕለት ይፋ አድርጓል። የመቶ በመቶ የምርጫ ውጤት አሳሳቢ እንጂ ለመንግስቱ የተሰጠ የትምምን ድምፅ አይደለም ይላል የሰብአዊ መብት ድርጅቱ ዘገባ። አቶ ዳንኤል በቀለ በሁማን ራይትስ ዋች የአፍሪካ ፕሮግራሞች ኃላፊ ናቸው። ከባልደረባችን አሉላ ከበደ ጋር ያደረጉት ቃለ ምልልስ ቀጥሎ ይቀርባል። አቶ ዳንኤል በቀለ፣ የኢትዮጵያ የመቶ በመቶ ድል ምርጫ ውጤት የማስጠንቀቂያ ደወል ይላል በግርድፉ ወደ አማርኛ ሲመለስ፣ ባለፈው ግንቦት 16 የተካሄደውን የኢትዮጵያ ብሔራዊ ምርጫ ውጤት ተንተርሶ ድርጅቱ ያወጣው ዘገባ ገዢው ኢህአዴግ ከ547 መቀመጫዎች 546ቱን ያሸነፈበትን ነው። መነሻ ያደረጋችሁትና ከአጠቃላይ ድምዳሜያችሁን እንደርደር። በመጀመሪያ መናገር የሚገባኝ ነገር የሂውማን ራይትስ ዎች የኢትዮጵያን ምርጫ የመታዘብ ስራ አላካሄደም። ምርጫው የተካሄደበት ሁኔታ ግን በአጠቃላይ የምርጫው ሰብአዊ መብትን በተለይ በሚመለከት አያያዙ ምን ይመስላል የሚለውን ድርጅታችን ለረጅም ጊዜ በአጠቃላይ በኢትዮጵያ ውስጥ ያለውን የሰብአዊ መብት አያያዝ ሁኔታ በጥልቀት ጥናት ስለሚያደርግ፣ ስለሚመረምር፣ ስለሚከታተል ከዛ አንጻር ነው አስተያየት የሰጠ ነው እንጂ የኢትዮጵያን ምርጫ የመታዘብ ስራ አካሂደን አይደለም። እንን ካልኩኝ በኋላ እንዳልኩት ሁማን ራይትስ ዎች ለበርካታ ዓመታት በአጠቃላይ በኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ሁኔታ ምን ይመስላል የሚለውን ጥናትና ምርምር ያደርጋል፣ ይከታተላል፣ ይዘግባል፣ ያሳውቃል። በዚህ መሰረት አሁን በቅርቡ የተካሄደው ምርጫም ደግሞ የተካሄደበት የሰብአዊ መብት አያያዝ ሁኔታ ምን ይመስላል የሚለውን ግንዛቤ ለመውሰድ ሞክረናል። ከዚህ አንጻር ምርጫው የተካሄደበት የሰብአዊ መብት አያያዝ ሁኔታ በከፊል የተቃዋሚ ፓርቲ አባሎች እስር ቤት ውስጥ ያሉበት፣ ጋዜጠኞች፣ ብሎገሮች እስር ቤት ውስጥ ያሉበት የፖለቲካ ተቃዋሚ ፓርቲዎች አባሎቻቸው ላይ መዋከብ ደርሶብናል ብለው በተደጋጋሚ አቤቱታ ያቀረቡበት በኢትዮጵያ ውስጥ ያለው የነጻ ሚዲያም እንደዚሁ በብዙ ገደብ በሚንቀሳቀስበት የፖለቲካ ሁኔታ ውስጥ ስለሆነ ይህንን ግምት ውስጥ በማድረግ እና አሁን በመጨረሻም ለገዢው ፓርቲ የተረጋገጠለት መቶ በመቶ የአሸናፊነት ውጤት። በኢትዮጵያ ውስጥ ብቻ ሳይሆን በሌላ በማንኛውም ሀገር ላይ አንድ ገዢ ፓርቲ መቶ በመቶ አሸናፊ ነው ተብሎ ሲረጋገጥለት እንደው እንደ ማስጠንቀቂያ ደወል ሊታይ የሚችል ነገር ነው። ምክንያቱም ዲሞክራሲያዊ ስርዓት ውስጥ በተለይ ደግሞ እንደ ኢትዮጵያ በመሰለ ብዙ አይነት ብሔር ብሔረሰቦች ወይም የተለያየ አይነት አስተሳሰብ ያላቸው ሰዎች ባሉበት ሀገር ውስጥ መራጩ በሙሉ አንደኛውን ወገን አንደኛውን ፓርቲ ብቻ መቶ በመቶ መርጧል የሚለው ውጤት የሚያስተላልፈው መልእክት የፖለቲካ ምህዳሩ ምን ያህል የጠበበ ወይም ሙሉ ለሙሉ የተዘጋ መሆኑን ወይንም ደግሞ በአገሪቷ ውስጥ ያለው የፖለቲካ ሁኔታ በገዢው ፓርቲ ፍጹም የበላይነትና ፍጹም ተቆጣጣሪነት ስር የወደቀ መሆኑን ስለሚያመለክት ኢትዮጵያ የገዢው ፓርቲ አመራሮችም ቢሆን ይህ የሚያሳስብ መሆን አለበት እና በጥሞና ሊታይ ይገባዋል ለማለት ነው። መልካም። አቶ ዳንኤል ቀደም ብዬ በጠቀስኩት ዘገባችሁ ውጤቱ በጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስት የህዝብ መተማመኛ ማሳያ ተደርጎ ሊወሰድ አይገባም ይላል። ይልቁንም ተቃዋሚ ፓርቲዎች እጅግ የገነነ ፈተና እንደገጠማቸው ዜጎች የሚሳተፉበት የፖለቲካ መድረክ እርስዎ ቀደም ብለው እንደጠቆሙት ሙሉ በሙሉ ሊባል በሚችል ደረጃ መዘጋቱን የሚያሳይ ነው ይላል። መቶ በመቶ ማሸነፍ የሚለው ከውድድር አንጻር ውድድር የማይንጸባረቅበት መሆኑ ብቻ ሳይሆን የዜጎችንም በፖለቲካ ውስጥ የመሳተፍ ድርሻ ጨርሶ የዘጋ በር ወደሚለው የተጠጋ መሆኑን ነው ዘገባው የጠቆመውና ምናልባትም ዘጠና ዘጠኝ ነጥብ ስድስት ቀድሞ የነበረው ውጤት እሱም ቢሆን መቶ በመቶ ሊሰኝ የሚችል ደረጃ ነው። እና እንዴት ነው እየከፋ መሆኑን ድርጅቱ የገመገመው? ይህንን ነገር ምናልባት ለመመልከት ወደ ኋላ ሄዶ አስራ ዘጠኝ ዘጠና ሰባት ምርጫ ጀምሮ ኢትዮጵያ ውስጥ አሁን እየታየ ያለውን መስመር መመልከት ሊጠቅም ይሆናል። አሁን አሉላ እንዳመለከትከው ባለፈው ምርጫ ገዢው ፓርቲ ዘጠና ዘጠኝ ነጥብ ስድስት በመቶ አሸናፊነቱ ተረጋግጦ ነበር። አሁን ደግሞ መቶ በመቶ ሚል አሸናፊነት ተረጋግጧል። ስለዚህ የሚያሳየው መልክ የገዢው ፓርቲን ፍጹም የበላይነትና ፍጹም ተቆጣጣሪነት የበለጠ እየሰፈነ የበለጠ እየተጠናከረ የመጣ መሆኑንና ይህ ደግሞ ለኢትዮጵያ ፖለቲካ ባህልና ዜጎች በኢትዮጵያ የፖለቲካ ጉዳይ ውስጥ የመሳተፍ እና የተለየ ሀሳብ የማንጸባረቅ መብትንና ገደብን በሚመለከት ፍጹም ክልከላ የተደረገበት የሚያስመስል አይነት ነው። ከገዢው ፓርቲ አስተሳሰብና አመራር ውጪ ሌሎች የተቃዋሚ አስተያየቶች፣ ሀሳቦች ቦታ የሌላቸው መሆኑን የሚያመለክት መልእክት ያስተላልፋልና ምርጫው ምናልባት የተካሄደበት የፖለቲካ ነባራዊ ሁኔታ ብቻ ሳይሆን በአጠቃላይ የሚያስተላልፈው መልእክትም የሚያሳስብ ነው እና ይህንን ኢትዮጵያ መንግስትም የገዢው ፓርቲም ይህንን እንደሚያሳስብ ጉዳይ ሊመለከተው ይገባል። ምክንያቱም በዲሞክራሲያዊ ባህልና ልምድ መሰረት በዘጠና ዘጠኝ በመቶ በዘጠና በመቶ መቶ በመቶ አሸናፊነት የተለመደ ነገር አይደለም። ቢያጋጥምም እንኳን እንደ ስጋት እና እንደሚያሳስብ ነገር ነው መታየት ያለበት። ስለዚህ ዜጎች ምናልባት በገዢው ፓርቲ ፍጹም የበላይነትና ተቆጣጣሪነት በፍርሀት ውስጥ ወድቀው ከሆነ፣ ነጻነት ስሜት አጥተው ከሆነ፣ ምርጫ በነጻና ፍትሀዊ በሆነ ሁኔታ ሊካሄድ የማይችል ከሆነ፣ በተለይ ዜጎች ደግሞ በፍርሀት ስሜት ውስጥ ወድቀው ከሆነ በጣም የሚያሳስብ ነው። ምክንያቱም መሆን የሚገባው በዲሞክራሲያዊ ስርዓትና ሰብአዊ መብት በሚከበርበት ሁኔታ ውስጥ መንግስት ነው ህዝብን ፈርቶ ማስተዳደር ያለበት እንጂ ህዝብ መንግስትን መፍራት ከጀመረ ዲሞክራሲና የህግ የበላይነትና የሰብአዊ መብት ጥበቃ መሞት ጀመረ ማለት ነው። ሆነም ይህ እንደው ይህ ነው። ገዢው ፓርቲም የኢትዮጵያ መንግስትም ሊያስብበት ይገባል ብዬ አስባለሁ። አቶ ዳኔ፣ በዚህ ዘገባ መዝጊያ ላይ የቀረበ አንድ ጉልህ ነጥብ ላንሳ። ችግሩ በገዢው ፓርቲ ብቻ የሚወሰን ሳይሆን በአጋር መንግስታት፣ ዩናይትድ ስቴትስና የአውሮፓ ህብረትን ይጠቅሳል ዘገባችሁ። ለአብዛኛው ኢትዮጵያውያን የምርጫ ውጤት ያረጋገጠው ቀድሞንም የሚያውቁትን ነገር ነው። ገዢው ፓርቲና ጥምረቶቹ የየዕለት ህይወታቸውን የተቆጣጠሩት ለፖለቲካ አማራጭ እድል አለመኖሩን የሚያመላክት ነው ካለ በኋላ ይሄ ግን ዋና ዋናዎቹ የኢትዮጵያ አጋሮች በአብዛኛው በዝምታ ማለፍ ነው የመረጡት። በተቃዋሚ ፖለቲከኞች ላይ የሚደረገውን ጫና፣ ሰላማዊ የሆነ ምርጫ መሆኑን ብቻ ነው የተመለከቱት። መቼ ይሆን አይናቸውን የሚገልጡት? የሚል ጠንከር ያለ ትችት ይሰነዝራል። እስኪ ያስረዱን በዚሁን ደምድም፣ እነኚህ የኢትዮጵያ አጋር መንግስታት ምን ሊያደርጉ ይገባል ይችሉስ ነበር? ኢትዮጵያ እንደሚታወቀው በልማት ስራም ሆነ በአካባቢው የሰላምና ጸጥታ ጥበቃ ጉዳይ ከበርካታ መንግስታት ጋራ መልካም የትብብር ግንኙነት አላት። በተለይ በኢኮኖሚም ልማት ስራ በጸጥታም ስራ ከትልልቅ መንግስታት ጋራ ጠንከር ያለ ግንኙነት አለው የኢትዮጵያ መንግስት። ይሄ ኢትዮጵያ ውስጥ ያለው የአካባቢን የሚመለከት የጸጥታ ስራም ሆነ የኢኮኖሚ እድገት ስራ በጣም ጠቃሚ ስራ ነው። እነዚህ የኢትዮጵያ የልማትና የጸጥታ አጋር የሆኑ መንግስታትና አገሮች የሚያደርጉት ድጋፍና እርዳታም መልካም ነው። ነገር ግን አብሮ መታሰብ ያለበት ነገር ግን ኢትዮጵያ ውስጥ ያለው ወይም ደግሞ በኢትዮጵያ ብቻ ሳይሆን በአካባቢው በአህጉሩ ያለው የሰላም የጸጥታ፣ የመረጋጋት ጉዳይ እንዲሁም ደግሞ ኢትዮጵያ ውስጥም ደግሞ ያለው አሁን መልካም የሆነ የኢኮኖሚ እድገት እና እንቅስቃሴ ዘላቂ ሆኖ እንዲቀጥል ለማድረግ የሚቻለው የህግ የበላይነት፣ የሰብአዊ መብት መከበር፣ የዲሞክራሲያዊ ስርዓት ግንባታም አብሮ ጎን ለጎን እንዲሄድ ማድረግ ከተቻለ ነው እና እንደ ለመጥፎ መጥፎ አጋጣሚ ሆኖ በአብዛኛው የልማት አጋሮች ወይም ደግሞ የጸጥታ ጉዳይ አጋር የሆኑ አገሮች ለዚህ ለሰብአዊ መብት መከበር ለህግ የበላይነት መስፈን ብዙ ትኩረት አይሰጡም ትኩረታቸው በአብዛኛው ከጸጥታ ጉዳይ ጋር የተያያዘ ወይም ደግሞ ከኢኮኖሚ እድገት ጋር ብቻ የተያያዘ ነው እና ይህንን ሰብአዊ መብትን የህግ የበላይነትን መከበር የዲሞክራሲን ማደግ ጉዳይም እንደ አስፈላጊ መስፈርት ተመልክተው ተገቢውን ድጋፍ እገዛ መስጠትና ይህንን ደግሞ በግልጽ ከኢትዮጵያ መንግስት ጋር መወያየት መቻል አለባቸው ነው። የኢኮኖሚ እንቅስቃሴው፣ የኢኮኖሚ እድገቱ እልካም ነው። ይህ ግን ዘላቂ ሆኖ እንዲቀጥል ለማድረግ የግድ ሰብአዊ መብትም፣ የህግ የበላይነትም፣ የዲሞክራሲ እድገትንም ደግሞ ማገዝ መቻል ይገባልና ይህንን ለማድረግ ደግሞ እድልም አላቸው ኃላፊነትም አለባቸው። ድምጻቸው ለተጣሰ ወገኖችም ደግሞ ድምጽ መስጠት መቻልም አለባቸው። ይህንን ሊያደርጉ ይገባል ነው። ይሄ እርግጥ የመጀመሪያ ኃላፊነቱ የሌላ የውጭ ሀገር መንግስታት ሳይሆን የኢትዮጵያ ህዝብና የኢትዮጵያ መንግስት ኃላፊነት ነው። የኢትዮጵያ መንግስት በራሱ ሊያደርገው የሚገባ ነገር ነው። ግን አጋር የሆኑ መንግስታትም በተወሰነ መጠን ኃላፊነት አለባቸው። ይህንን ሊያደርጉ ይገባል ነው። በዘገባቸው የተነሱት ጉዳዮች ተከታታይ ውይይቶችን የሚጋብዙ ናቸው። መልሰን እንደምናገኘው ተስፋ አደርጋለሁ። አቶ ዳንኤል በቀለ በዓለም አቀፉ የሰብአዊ መብቶች ተሟጋጅ ድርጅት ሁማን ራይትስ ዋች የአፍሪካ ፕሮግራም ስራ አስፈጻሚ ዲሬክተር ለአሁኑ፣ የትላንት በስቲያውን ዘገባችሁን ተንተርሶ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ አመሰግናለሁ አሉ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በምርጫ ዘገባዎቹ ስንገፋ በሃዲያ ዞን ሶሮ ወረዳ ዳና ቶራ ቀበሌ በተገደሉት በአቶ ብርሃኑ ኤረቦ የፓርቲ አባልነትና አገዳደል ዙሪያ የተፈጠረው ውዝግብ ዛሬም ቀጥሏል። የመድረክ መሪ ፕሮፌሰር በየነ ጴጥሮስ አቶ ብርሃኑ ኤረቦ በሁለት ፖሊስ አባላት ተደብድበው እንደተገደሉና ወንዝ ውስጥ እንደተጣሉ ለአሜሪካ ድምፅ ሬዲዮ ገልጸው ነበር። ሆኖም የገዢው ፓርቲ የሀዲያ ዞን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሳዶ ሲናገሩ አቶ ብርሃኑ የደኢህዴግ ኢህአዴግ አባል እንጂ የመድረክ አባል አይደሉም፣ በፖሊስም አልተገደሉም ሲሉ አስተባብለዋል። ግድያው እየተመረመረ ነው ሲሉ ረቡዕ ዕለት ለአሜሪካ ድምጽ ሬዲዮ ተናግረዋል። በሀዲያ ዞን የመድረክ አመራር አባልና በሶሮ 02 ምርጫ ክልል ግንቦት 16 ቀን በተካሄደው ምርጫ መድረክን ወክለው በእጩነት የቀረቡት አቶ አቻሞ ቦኬ የወረዳው አስተዳዳሪ አቶ ኤልያስ ስላቶ ብርሃኑ የፓርቲ አባልነት የተናገሩት ሐሰት ነው በግድያውም ላይ ምርመራ እየተካሄደ አይደለም የሚል ቃል ሰጥተውናል። እስክንድር ፍሬው በጉዳዩ ላይ ሁለቱን የአካባቢውን የፓርቲ ተወካዮች ማለትም አቶ ኤልያስ ኤርሳዶን እና የመድረኩን አቶ አቻሞ ቦኬን በአንድነት ለማወያየት ቀጠሮ ይዞ ነበር፣ በትናንትናው እለት። ዛሬም ጠዋት እንደዚሁ በስልክ ውይይት ለማድረግ ደውሎ ነበረ። አቶ ኤልያስ በተደጋጋሚ የተደረገላቸውን የስልክ ጥሪ ሳያነሱ ቀርተዋል። ከአቶ አቻሞ ጋር ያካሄደው ቃለ ምልልስ ቀጥሎ ይቀርባል። በጣም አመሰግናለሁ ስለ ጊዜዎት። አቶ አጫሞ ቦኬ በሀዲያ ዞን የመድረክ አመራር አባል እንዲሁም በሶሮ ዜሮ ሁለት ምርጫ ክልል ግንቦት አስራ ስድስት በተካሄደው ምርጫ መድረክን ወክለው በእጩነት የቀረቡ እንግዲህ አቶ ብርሃኑ ኤሬቦ የተባሉ አባላችሁ በአካባቢው ታጣቂዎች መገደላችሁን ፓርቲያችሁ አስታውቆ ነበረ። በሌላም በኩል የወረዳው አስተዳዳሪ አቶ ኤልያስ ኤርሰዶ ለዚሁ ለአሜሪካ ድምጽ ሬዲዮ በሰጡት አስተያየት ሟቹ የእናንተ አባል አይደለም፣ ማለትም የመድረክ አባል አይደለም እንዲያውም የደሂድን ኢህአዴግ አባል ነው ብለዋል። ምንድን ነው የእርስዎ አስተያየት? በቅድሚያ በጣም የሚገርመውና እጅግ አሳዛኝ የሚሆነው የወረዳው አስተዳዳሪ ወይም የኢህአዴግ አመራር የሆኑት አቶ ኤልያስ እርሰዶ ግለሰቡ ከሞቱ ከተቀበሩ በኋላ ይህ አባል ነው ብሎ መነገራቸው በጣም የሚያሳዝን ነው። ምክንያቱም ሰው በመሞቱ አባልነት ጥያቄ ወይም ክርክር ውስጥ መግባት አንፈልግም ይሄ አቶ ብራኑ ረቦ የእኛ አባል ከአስራ ዘጠና ሁለት ጀምሮ የእኛ አባል ነበር አባል መሆኑንም በተለያዩ መረጃዎች እኛ የምናውቀው ነው አሁን አስራ ዘጠኝ ሁለት ሺ ሰባት ላይ እኛ አባል ሆኖ የእምረጡኝ ቅስቀሳ ደብዳቤ ከኛ ወስዶ በህብረተሰቡ ውስጥ መድረክን እምረጡ እያሌ እየቀሰቀሰ የነበረ ግልበሰብ መሆኑን ወይም እኛ አባል መሆኑን አካባቢው ህብረተሰብ በግልጽ ያውቃል ምክንያቱም በአካል ኖሮ በህይወት ኖሮ ሄዱዬ እኔ የዛ አባል ነው ብሎ ብናገር ጥሩ ነበር። በህይወት በሌለበት ቦታ ላይ እሳቸው የኢህአዴግ አባል ነው ልሉ ምን ማስረጃ እንደያዙ አላውቅም። እኔ አቶ አጫሞ፣ ምንድን ነው በእሳቸው በኩልም የቀረበው ልክ እርስዎ እንዳሉት አቶ ብርሃኑ የፓርቲ አባልነት መዋጮ የከፈሉበት መረጃ፣ ሌሎችም መረጃዎች ወደ አካባቢው ብቅ ላለ ሰው ሁሉ ለማሳየት ዝግጁ ነን ያሉት እና የዚህ አስተያየታቸው መነሻም ምንድን ነው? አቶ ብርሃኑ ኤሬቦ የሞቱት በአካባቢው ፖሊሶች ነው በሚል በእናንተ ፓርቲ የተሰጠውን መግለጫ መነሻ በማድረግ ነው ይህንን አስተያየት የሰጡት የወረዳው አስተዳዳሪ። እና እውነቱ ምኑ ላይ ነው? እነሱም ልክ እንግዲህ የወረዳ አስተዳዳሪውም ልክ እርስዎ እንደሚሉት የእኛ አባል ለመሆኑ ማስረጃ አለን እያሉ ነው። እዚህ ላይ አንድ ነገር በጣም በአጽኖ ልናገር የምፈልገው ትልቁ ነገር የፓርቲ አባልነት ጥያቄ አይደለም። ትልቁ ነገር ምንድን ነው? የሰው ልጅ በተፈጥሯዊ ሞት ሳይሆን በሰው ልጅ የተገደለው ወይም የሞተው ግለሰብ በሕግ ፊት እነዚህ ሰዎች ማጣራት ተደርጎ ተጠርጣሪዎች ለሕግ ቀርቦ የማጣራት እርምጃ ከመውሰድ ይልቅ የወረዳው አስተዳደር የሞተው የእኔ አባል ነው ብሎ ከተቀበረ በኋላ እኔ በቀብር ስነ ስርዓቱ ላይ ነበርኩኝ። ህዝቡም ነበረ። ቀብር ስነ ስርዓቱም ላይ የህይወት ታሪኩን የተነበበው የእኛ አባል እንደሆነ በእኛ ታጋዮች ነው የተነበበው። በዛ ሰዓት የወረዳ አስተዳደርም ሆነ የወረዳው አመራር አካል ወይም ከግዢ ፓርቲ የቀበሌ አመራር በስፍራው አልነበረም። ግን ከሞተ ከተቀበረ በኋላ የእኛ አባል ነበር ብሎ መነሳት ምናልባት ወንጀልን በእነሱ አባልነት እኔ የአዴግ አባልም ሆነ አልሆነ የሞተው ሰው በህግ ተጣርቶ ገዳዮቹ ለፍርድ መቅረብ ነበረባቸው። እስከ ዛሬ ይሄን መስራት ሲገባቸው፣ እንዳስተዳደር ዛሬ የእኛ አባል ነው ብሎ ጥያቄ ማንሳታቸው አግባብነት የሌለው ወይም ከስብና ውጭ የሆነ አስተሳሰብ ነው ብዬ አስተያየትን እየሰጠው። ሁለተኛ የሚያቀርበው ሀሳብ የወረዳው አስተዳዳሪም አቶ ኤልያስ ኤርሰዶም ልክ እርስዎ እንዳሉት እየተጣራ ነው፣ አቶ ብርሃኑ ኤሬቦ በሰው እጅ መገደላቸው እውነት ነው፣ የገዳዮቹ ማንነት፣ በምን ሁኔታ ግድያው እንደተፈጸመ፣ የወንጀሉን አፈጻጸምና ሌሎች ዝርዝር ሁኔታዎችንም እያጣራን ነው፣ ሁኔታዎች እየተጣሩ ነው የሚገኙት ብለዋል። ስለዚህ የማጣራት ሂደት እናንተ የምታውቁት ነገር አለ በማጣራት ድረቱ ላይ እስከ ዛሬ ድረስ ያጣሩበት ሁኔታ አላየንም። ከትናንት ወዲያ እስከ ቤተሰብ ድረስ ሄደው ከእኛ ጋር አብራችሁ የምትሰሩ ከሆነ እኛ የምንለውን የምትቀበሉ ከሆነ የገዳዩን ደም ልንፈልግ ልንደርስ እንችላለን፣ ተጠርጣሪዎችም ልንይዝ እንችላለን ብለው የማባበል ስራ ነው እስከ ቤተሰብ ድረስ ሄደው የተናገሩት። ይሄ ከአንድ ህጋዊ አካል ወይም መንግስት ሆኖ ከሚመራው አካል ከእኛ ጋር ሁኑ ማለት ምን ማለት ነው? አሁን በሟች ምክንያት የፓርቲ ምልመላ ነው እያደረጉ ያሉት። ከእኛ ጋር ሆኑ ማለት ይሄ በጣም ከአንድ መንግስታዊ አካል የምጠበቅ ኖርም ነው ብዬ አልገምትም። ሁለተኛ መዋጮ አለን ብሉት እኛ ከዚህ በፊት በተለያዩ ሚዲያዎች ላይ በተለያዩ መግለጫዎች ላይ ያሳውቀናል። አርሶ አደሩን እያስገደዱ ነው የሚያስከፍሉት። ከግብር ጋር ከመሬት መጠቀሚያ ግብር ጋር እያስገደዱ ነው የሚያስከፍሉት። አርሶ አደሩ ምንም ያውቀው ነገር የለም። ይሄን ልክፈል ነው የሚባለው። ስለዚህ በተገደደው ግብር ክፍያ ውስጥ አጠቃለው የድርጅትን መዋጮ የወሰዱትን አሁን የኛ አባል ነው ምሉ ከሆነ ይሄ ህዝብ በሙሉ የሚያውቀው ነገር ነው ተገዶ እንደሚከፍል። አቶ ብርሃኑ አቶ ብርሃኑ፣ የሬቦ አርሶ አደር ነበሩ። በሙያቸው ወይ በሚተዳደሩት በግብርና ነበረ? አዎ ግብርና ነው የምተዳደሩት፣ በግብርና ነው የምተዳደረው። እዚህ ላይ አቶ ዋጫሞ አንስቼ ሎት ነበር። ለምሳሌ የምርመራውን ሂደት በተመለከተ በእናንተ በኩል በእናንተ በዞኑ ፓርቲ በዞኑ የመድረክ አመራር በኩል ማለት ነው፣ ምን ላይ እንደደረሰ ሁኔታዎችን ለመከታተል ወይም ምርመራውን የያዘውን ወገን ለማነጋገር ያደረጋችሁት ጥረት ነበር? የደረሳችሁበት ሁኔታስ ምን ይመስላል? ወረዳ ፖሊስ ጽሕፈት ቤት ሄደን በጠየቅ ነው ባይለት ክስተት ላይ የወረዳ ፖሊስ ማጣራቱን ትተው ሰክሮ ወድቆ የሞተ ሰው ነበር ብሎ ነው ባይለት ክስተት የያዘው። ከዛ ውጪ ምንም እንቅስቃሴ የለም። እኛ አሁን ምንድን ነው በፓርቲያችን በኩል መግለጫዎችን በመስጣት፣ በሚዲያዎች በማሳወቅ በተንቀሳቀሰን እርምጃ ምክንያት ነው አሁን እናንተን ከአምስት ቀን በኋላ በዚህ ጉዳይ ላይ ምላሽ እንሰጣለን ብሎ የሞቹን ሁኔታ አጣርተው ተጠርጣሪዎችን ለማቅረብ ቁጥር ስር ከማድረግ የምርመራ ሂደቱን ከማጣራት ወይም ወደ ምርመራ ሂደት ከመግባት ይልቅ የእኛ አባል ነው የምል ድምዳሜን አስቀድሞ መናገር ተገቢ ምላሽም አይመስለኝም። በሃዲያ ዞን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሰዶ በዚህ ቃለ ምልልስ ላይ ቢኖሩ ኖሮ የእርሳቸውንም አስተያየት በነሱ ወገን ያለውን መስማት እንችል ነበረ። አቶ ኤልያስ እስከዚህ ሰዓት ድረስ አሁን እኔ እና እርስዎ ቃለ ምልሱን እያደረግንበት እስካለ ነው ሰዓት ድረስ ስብሰባ ሊጨርሱ እንደሚችሉ ነግረውኝ ነበር። ስልካቸው እየተነሳ አይደለም። ምናልባት ስልካቸው ከተነሳ አሁን እርስዎ በሰጧቸው አስተያየቶች ላይ የእሳቸውንም ለማከል እሞክራለሁኝ። አሁንም እንግዲህ መድረክም ክልሉን የሚያስተዳድረው ወይም ዞኑን የሚያስተዳድረው ደሄደን ኢህአዴግም እየሰጣችሁ ያላችሁት አስተያየት የተለያየና ተቃራኒ ነው። አቶ ብርሃኑ ኤሬቦ የእናንተ አባል መሆናቸውን ነግረውኛል። አቶ አጫሞ ገዢው ፓርቲ በበኩሉ የእኛ አባል ናቸው እያለ ነው። መሞታቸውን ወደታችሁም ትስማማላችሁ። ነገር ግን ማንገደላቸው በሚለው ላይም ትለያያላችሁ። በጣም ነው የማመሰግነው አቶ አጫሞ ቦኬ። ስለ ጊዜዎች አንድ አስተያየት ነበረኝ። አቶ ኤልያስ በዚህ ረገድ ላይ ምናልባት ከሚመልሱት ምላሽ ተነስተን ሀሳቦችን በጋራ በተቀናጀ ሁኔታ ቢያከናክሩን ጥሩ ነበር። ቪኦኤ አሁን እሳቸውም በተለይ እኛም በተለይ የምንነጋገረው ነገር ምናልባት እንቆቅልሽ ምን ላውቅልሽ እንዳይሆን በጣም እሰጋለሁ። ግን ይሄን መድረክ ቢመቻች ይሻል ነበር የሚል ነገር አለኝ። ሁኔታዎች ከተመቻቹ ያንንም ለማድረግ እንሞክራለን። አመሰግናለሁ አቶ ዋጫሞ። የመጨረሻው ዜናችን የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በአፍሪካ ሊያደርጉ ያቀዱት ኢትዮጵያም እንደሚሄዱ ተገልጿል። ከዋይት ሀውስ ቤተ መንግስት በዚህ ሳምንት የወጣ መግለጫ ነው። እስክንድር ፍሬው ዝርዝሩን ይዟል። በሐምሌ ወር መጨረሻ ወደ አዲስ አበባ የሚመጡት የአሜሪካው ፕሬዝዳንት ባራክ ኦባማ ጉብኝት የመገናኛ ብዙሀንን ትኩረት ስቧል። በስልጣን ላይ ያለ አንድ የአሜሪካ ፕሬዝዳንት ኢትዮጵያን ሲጎበኝ ኦባማ የመጀመሪያው ይሆናሉ። ጉብኝቱ በኢትዮጵያ ባለስልጣናት አስተያየት ሲሰጥበትም የዛሬው ቀዳሚው ነው። ዛሬ ከሰዓት ለውጭ ሀገር ጋዜጠኞች በሰጡት መደበኛ መግለጫ ስለ ጉዳዩ የተናገሩት የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ናቸው። ጉብኝቱ የሁለቱን ሀገሮች ግንኙነት ወደ ሌላ ደረጃ ያሸጋግራል ብለዋል ስ ስ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት በሁለቱ ህዝቦችና ሀገሮች መካከል ያለውን ግንኙነት ወደ ሌላ ደረጃ ያሸጋግረዋል። ጉብኝቱ በሁለቱ ሀገሮች ግንኙነት ውስጥ ሌላ የማዕዘን ድንጋይ ነው። በዚህ ጉብኝት ሁለቱ ሀገሮች በምጣኔ ሀብት እድገት፣ የዲሞክራሲ ተቋማትን በማጠናከር ጉዳይና የተሻሻለ የጸጥታ ሁኔታን በተመለከተ እንደሚወያዩ ተስፋ እናደርጋለን። እንደምታውቁት ኢትዮጵያና አሜሪካ እጅግ ጥሩ የወዳጅነት ግንኙነት አላቸው። በዚያ መሰረት ላይም ነው እየገነባን የምንሄደው። በፕሬዝዳንት ኦባማ ጉብኝት የሁለቱ ሀገራት ስትራቴጂካዊ አጋርነት የበለጠ ይጠናከራል ብለዋል ቃል አቀባዩ። ፕሬዝዳንት ኦባማ ኢትዮጵያን እንደሚጎበኙ ከተገለጸ ጊዜ አንስቶ የሰብአዊ መብት ተቋማትና ድርጅቶች የተለያዩ አስተያየቶችን እየሰጡ ይገኛሉ። በኢትዮጵያ ያለው የሰብአዊ መብት አያያዝ አሳሳቢ መሆኑን እነዚህ ድርጅቶች ያስረዳሉ። እናም ፕሬዝዳንት ኦባማ ይህንኑ ጉዳይ ለኢትዮጵያ ባለስልጣናት እንዲያነሱ ጥሪ እያቀረቡ ነው። ስለዚሁ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ የድርጅቶቹ ቋንቋም እውነታውን እንደማያንጸባረቅ ነው ያብራሩት። የተለያዩ ወገኖች ስለ ጉብኝቱ እየሰጡ ያሉትን አስተያየቶች በተመለከተ ያ የእነርሱ ጉዳይ ነው፣ ለእነርሱ ውሳኔ ነው መተው ያለበት። አስፈላጊው ነገር ስሞታ ከተጨበጠ እውነታ የተለየ መሆኑ ነው። ስለዚህ እውነታው ለራሱ ይናገራል ባይ ነኝ። ባራክ ኦባማ በአዲስ አበባ ቆይታቸው ከኢትዮጵያ መንግስት ባለስልጣናት እንደዚሁም ከአፍሪካ ህብረት መሪዎች ጋር የተናጠል ውይይቶችን እንደሚያካሄዱ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶቻችንን በድረ ገጻችን ቪኦኤ ኒውስ ዶት ኮም አምሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን። ከምሽቱ በሦስት ሰዓት ላይ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ድረስ ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበታችሁ ሄኖክ ሰማግዜር ነኝ። ሰላም፣ መልካም ምሽት።